ድልነሳ ትናንት በተደረገው ምርጫ ጠቅላይ ሚኒስትር ቴሬሳ ሜይ አሸነፉ ነው የሚባለው ወይስ ተሸነፉ ነው የሚባለው? እንግዲህ አሸነፉም ተሸነፉም የሚለውን ከየትኛው አቅጣጫ እንደሚመጣ መጠየቁ ይሻላል። በራሳቸው የፓርቲ ደረጃ ከሆነ እንደተሸነፉ ነው የቆጠሩት። ግን በዚህ በአመራረጡ ደረጃ ከሆነ አብላጫ ድምፅን ባያገኙ ያው አሸንፈዋል። ምንድን ነው አሁን የሚቀጥለው? ምክንያቱም ቀደም ሲል በነበረው ምክር ቤት ውስጥ ወይዘሮ ቴሬሳ ሜይ የሚመሩት ወጋ አጥባቂው ፓርቲ ቢያንስ በ12 አብላጫ መቀመጫ ይመራ ነበረ። አሁን ግን ከ650 መቀመጫ 326 እንኳን አላገኘም እና ምንድ ነው ቀጥሎ የሚሆነው? ወይዘሮ ቴሬዛ ሜይ በዚህ በአሁኑ በተደረገው ምርጫ 318 ድምፅ ነው ያገኙት። ግን በደንብ ተዝናንተው አስፈላጊ ህግም ሲያወጡ ተቃውሞ ሳይኖራቸው እያሸነፉ ለመምራት ሶስት መቶ ሀያ ስድስት ያስፈልጋቸው ነበር። ሌላ ጣምራ አብሯቸው የሚሰራ ነው የሚፈልጉት። ከአየርላንዱ ዲሞክራቲክ ዩኒየን ፓርቲ ጋር እየተወያዩ ነው። ያም ሆነ ይህ ግን ያው ቴሬዛ ሜይ ዛሬ ቤተ መንግስት ሂደው ለንግስቲቱ አሳውቀዋል። ንግስቲቱ መንግስት እንዲመሰርቱም ፈቅደውላቸዋል። አሁን ከቤተ መንግስት ተመልሰው አየርላንዱ ዩኒየን ፓርቲም ጋር በጣምራ ለመስራት እየሞከሩ እንደሆነ ነው የገለጹት። ከምርጫው በፊት የዋነኛው ተቃዋሚ ፓርቲ የሌበር ድጋፉ በእጅጉ ቀንሷል። እስከ ምርጫው ድረስ የነበረውን ያክል የመቀመጫ ቁጥር እንኳን ማስከበር አይችልም የሚል ግምትና መላምት ነበረ ነገር ግን የምርጫው ውጤት ተቃራኒው ነው የሆነው በፊት ከነበረው ብዙ መቀመጫዎች ነው ያገኘው ወደ ሰላሳ የሚሆኑ ምን ነበር ምክንያቱ ከምርጫ በፊት እንደዛ የተጠበቀውና ከምርጫ በኋላ ያን ያክል ውጤት ያመጣው በሌበር ፓርቲ ህግ መሰረት የፓርቲውን መሪ የሚመርጠው የፓርቲው አባላት ተራው አባላት ነው የሚገልጠው። እና የሌበሩ መሪ አድርጎ የመረጣቸው ጆርሚ ኮርቢን ነው። እሳቸው ትንሽ ወደ ግራ ክፍ አስተሳሰብ አላቸው ከዚህ በፊት ይመሩ ከነበሩት ለየት ያለ አቋም ስለነበራቸው ብዙዎቹ የራሳቸው አባላት አልፈለጉም ነበር። እሳቸውንም ደግሞ ከስልጣን ለማውረድ ብዙ ተሞክሮ ነበር፣ አልተሳካም። እንዲሁም እሳቸውን ለመሪነት ሁለት ጊዜ ተመርጠው ተመርጠው ያሸነፉት ጀርሚ ኮርቢን እና የራሳቸው የፓርቲ ጭቅጭቁ፣ ውዝግቡ፣ ውጣወረዱ ራስ ምታት ሆኖባቸው ነበር። ወይዘሮ ቴሬዛ ሜይም ይህንን የሌበርን ድክመት አይተው ብዙ ድምፅ አገኛለሁ ብለው ነበር አስቸኳይ ምርጫ የጠሩት። ግን በዚህ በምርጫው ወቅት ጀርቢ ኮርቢን ያልታሰቡ መመሪያዎችን አመጡ። አንደኛ በእንግሊዝ ሀገር የዩኒቨርሲቲ ተማሪዎች የሚከፍሉትን ክፍያ አቁማለሁ። ሁለተኛ ይሄ ወግ አጥባቂው መንግስት ሆስፒታሎችን እያዳከመ ነው የሚለውን፣ እንደዚሁም ደግሞ የአዛውንቶችን የጥሮታ መብት የሌሎችን ሁሉ የተነፈጉትን እመልሳለሁ ብለው ቃል በገቡበት መሰረት ባልታሰበ ሁኔታ የራሳቸውንም ፓርቲ አባላት በሚያስገርም ሁኔታ ነው ድምፅ ያገኙት። እንዲያውም ሌበር ከዚህ በፊት ከነበረው መቀመጫ አሁን ከሰላሳ በላይ ተጨማሪ ነው ያገኘው፣ የወግ አጥባቂው 12 ሲያጣ። በጣም አመሰግናለሁ ድልነሳ ጌታነህ እንደተለመደው ለሰጠህን አስተያየት።